ትኩረት፣ በአፍሪካ በደቡብ ሱዳን የሰላም ስምምነቱ ተግባራዊ ከሆነና የብሔራዊ አንድነቱ መንግስት ከተቋቋመ ከሁለት ወራት ገደማ በኋላ አንድ አዲስ የአማጽያን ቡድን ውጊያ መጀመሩ ተገልጿል። ይኸው በአሊ ታሚም ፋርታክ የሚመራውና ራሱን የራጃ ነጻነት እስላማዊ ንቅናቄ ብሎ የሚጠራው የሚሊሻ ቡድን ከመዲናይቱ ጁባ 650 ኪሎ ሜትር ርቆ በሚገኘው የዋው ግዛት አካባቢ ከመንግስቱ ጦር ጋር ባለፉት ጥቂት ቀናት ባካሄደው ውጊያ ከ ከአርባ የሚበልጡ ሰዎች ተገድለዋል። ሰባ ሺህ ደቡብ ሱዳናውያን ደግሞ ከመኖሪያ ቀያቸው ተፈናቅለዋል። ከእነዚህም መካከል በ በአስር ሺህ የሚቆጠሩት በሀገሪቱ በሚገኙት የተባበሩት መንግስታት ድርጅት ተልእኮ ሰፈሮች ወይም በቀይ መስቀል ሰፈሮች ውስጥ ከለላ ጠይቀዋል። የቀድሞው የደቡብ ሱዳን የተባበሩት መንግስታት ድርጅት ልዩ ልዑክ ፔተር ሹማን ለዶይቸ ቬለ እንዳሉት የራጃ ነጻነት እስላማዊ ንቅናቄ በሀገሪቱ ከሚንቀሳቀሱት በርካታ የአካባቢ ቡድኖች መካከል አንዱ ነው። አዲስ አማጽያን ቡድን ነው ብዬ አላስብም። በዋው ግዛት ውስጥ በመንግስቱ የደቡብ ሱዳን ህዝብ ነጻ አውጪ ንቅናቄ ኤስፒኤልኤም እና በተቃዋሚዎቹ የኤስፒኤልኤም ኤን ቡድኖች መካከል ግጭቶች ሁሌም ሲካሄዱ አይተናል። ከዚሁ ጎን ደግሞ ሌሎች የአካባቢ ቡድኖች የራሳቸውን ሚና ሲጫወቱም ተመልክተናል። እነዚህ ቡድኖች በአካባቢው ደረጃ የሚጫወቱት ሚና በእኔ አመለካከት የተለመደ እና በሌሎች የደቡብ ሱዳን አካባቢዎችም የሚታይ ነው። በሰሞኑ ውጊያ የተሳተፈው የራጃ ነጻነት እስላማዊ ንቅናቄን የመሳሰሉት እነዚህ የአካባቢ ቡድኖች የግል ጥቅማቸውን የሚያራምዱ ብሔራዊ አጀንዳ የሌላቸው መሆናቸውን ፔተር ሹማን አስረድተዋል። እኔ እንደታዘብኩት ከሆነ በወቅቱ ደሞዛቸውን ያልተከፈሉ ብዙ ወታደሮችና ሚሊሻዎች አሉ እና ራሳቸውን ለመርዳት ብቻ በማሰብ ዘፊያውን ዋናው ዓላማቸው አድርገዋል። በደቡብ ሱዳን የራሳቸውን ጥቅም ብቻ ያስቀደሙት የታጠቁ ቡድኖች የጫሩት የቅርብ ጊዜው ግጭት በዋው የሚገኘውን የእርዳታ ጠባቂውን ተፈናቃይ ሕዝብ መከራና ስቃይን እያባባሰ በሚል የሀገሪቱ ምክትል ፕሬዚደንት ሪየክ ማቸር ይህንኑ ሁኔታ ለዶይቸቬለ በሰጡት ቃለ ምልልስ ላይ በጥብቅ አውግዘዋል። በዋው በአፋጣኝ ምላሽ ማግኘት የሚገባው አሳሳቢ የሰብአዊ ቀውስ ተፈጥሯል። በተባበሩት መንግስታት ድርጅትም ሆነ በቀይ መስቀል ስር ከለላ ላገኙት ብቻ ሳይሆን በብዛት በኤስፒኤልኤምአይኦ ቁጥጥር ስር ወደሚገኘው የገጠሩ አካባቢ ለሸሹት ተፈናቃዮችም አስቸኳይ የምግብ እርዳታ ያስፈልጋል። በተለይ ውጊያው ባለፈው ሚያዝያ ወር በይፋ አቁሟል መባሉ ሲታሰብ፣ አሁን የተፈጠረው ሁኔታ እጅግ አስከፊ ነው ይህን ጠንቅ አውግዘናል በዋው ይህ አይነት ሁኔታ ይከሰታል ብለን በፍጹም አልጠበቅንም ነበር የሰሞኑ ግጭትና ውጊያ ለደቡብ ሱዳን ተፈናቃዮች የታሰበው የዓለም ምግብ ድርጅት በምህፃሩ የዳብልዩ ኤፍፒ እርዳታ ለህዝቡ እንዳይደርስ አስተጓጉሏል ይህ በአጠቃላይ በደቡብ ሱዳን የሚታየው አሳሳቢ የኢኮኖሚ ቀውስ ውጤት አመላካች መሆኑን የቀድሞው የተባበሩት መንግስታት ድርጅት የደቡብ ሱዳን ልዑክ ፔተር ሹማን ገልጸዋል። በደቡብ ሱዳን ተቀናቃኞቹ ወገኖች የተፈራረሙትን የሰላም ስምምነት ተግባራዊ ማድረግ ቢጀምሩም በሀገሪቱ ጸጥታና መረጋጋት የሚወርድበት ጊዜ ገና ሩቅ መሆኑን ነው ሹማን ያመለከቱት። በሀገሪቱ ያለመረጋጋቱ ሁኔታ ሚሊሻ ቡድኖችም ህዝቡን የሚያሸብሩበት እርምጃ ተባብሶ መቀጠሉ አይቀርም። ከዩኤንኤችሲአር ያገኘውት መዘርዘር እንደሚያሳየው በጎረቤት ሀገራት ከሰባት እስከ ስምንት መቶ ሺህ ስደተኞች የሚገኙ ሲሆን ብዙዎቹ የሚኖሩት በሱዳን ነው። ግማሹ የደቡብ ሱዳን ህዝብ እንቅስቃሴ ላይ ነው ያለው ለማለት ይቻላል። ከረሃብ ችግርና ከቁጥጥር ውጪ ከሆነው የኃይል ተግባር ሽሽት ላይ ነው። እና ይህ ሲታሰብ በደቡብ ሱዳን በቅርቡ መረጋጋት ሊወርድ ይችላል የሚያሰኝ አንዳችም ምልክት አይታይም። በነገራችን ላይ እንደ ጎርጎሪዮሳውያኑ የዘመን ቀመር ሐምሌ 9 2011 ዓ ም ነጻ መንግስት የመሰረተው የደቡብ ሱዳን መንግስት ሀገሩ በገጠማት ኢኮኖሚያዊ ችግር ሰበብ አንድ ሳምንት የቀረውን አምስተኛውን የነጻነት አመት ክብረ በዓል በጠቅላላ ሰርዟል። ይህ በዚህ እንዳለ ወደ 17 ሺህ የሚጠጉ የሱዳን ስደተኞች ሀገራቸውን ከደቡብ ሱዳን ጋር በሚያዋስነው ሰሜናዊው ድንበር አካባቢ በሚገኘው በይዳ መጠለያ ጣቢያ ውስጥ ይኖራሉ። የደቡብ ሱዳን መንግስት የተባበሩት መንግስታት ድርጅት የስደተኞች ጉዳይ ተመልካች መስሪያ ቤት በምህፃሩ ዩኤን ኤችሲአር እነዚህን ስደተኞች በአፋጣኝ ወደ ሌላ አካባቢ እንዲያሰፍር ባለፈው ሳምንት ትዕዛዝ ሰጥቷል። በሱዳን የደቡብ ኮርዶፋን ግዛት ውጊያው ከአምስት ዓመታት በፊት በፈነዳበት ጊዜ በሺዎች የሚቆጠሩ የኑባ ተወላጆች አካባቢያቸውን ለቀው ከደቡብ ሱዳን ጋር ወደሚያዋስነው ድንበር መሄዳቸው የሚታወቅ ነው። ሱዳናውያኑ ስደተኞች ደቡብ ሱዳናውያን ይዳ ብለው በሚጠሩት ቦታ በመስፈር መኖሪያ ቤት፣ ትምህርት ቤትና የገበያ ቦታ አቋቁመው ዕለታዊ ኑሯቸውን መምራት ይዘዋል። በይዳ መጠለያ ጣቢያ ሁለት ሺህ የዩሲፍክዋ አንደኛ ደረጃ ትምህርት ቤት ህጻናት ተማሪዎች ዕለቱን ይፋ ያልሆነውንና የኑባ ተራሮችን የሚያሞግሰውን ብሔራዊ መዝሙር በመዘመር ይጀምራሉ። ይሁን እንጂ ምንም እንኳን በይዳ መጠለያ ጣቢያ ውስጥ ሰባ ሺህ የኑባ ስደተኞች ቢኖሩም ዩኤን ኤችሲአር ይዳን እንደ አንድ የስደተኞች ጣቢያ እውቅና አልሰጠውም። በዚህም የተነሳ በዚሁ ጣቢያ በፈቃደኝነት የተሰማሩ መምህራን ትምህርት ለሚሰጡባቸው ትምህርት ቤቶች እስካሁን አንዳችም እርዳታ አያደርግም። በይዳ ስምንት የመጀመሪያ ደረጃ ትምህርት ቤቶችን የሚያስተዳድሩት ሳምቡ ኩባ በዚሁ የዩኤንኤችሲአር ድርጊት ቅር መሰኘታቸውን እንዲህ ነበር የገለጹት። ዩኤንኤችሲአር የተባበሩት መንግስታት ድርጅት አካል እንደመሆኑ መጠን በይዳ መጠለያ ጣቢያ የሚሰራበትን የትምህርት ስርዓት መርዳት ነበረበት ብዬ ነው የማስበው። ግን ይህን አላደረገም። ለዩኤንኤችሲአር የሚሰሩት ወይዘሮ ፋቱማታ ልዠንካባ መስሪያ ቤታቸው ለይዳ እርዳታ ያላቀረበበትን ምክንያት የመጠለያው ጣቢያ ከተተከለበት ቦታ ጋር አያይዘውታል። በመሰረቱ ይዳ የስደተኞች መጠለያ ጣቢያ አይደለም፣ ስደተኞች የሰፈሩበት ቦታ ብቻ ነው። ስደተኞች እዚህ ቦታ መስፈር አልነበረባቸውም። ስደተኞችን ወታደራዊ እንቅስቃሴ ባለበት ቦታ ላይ አታሰፈራቸውም። ማንም ሰው አላሰፈራቸውም። ራሳቸው መጥተው ነው እዚህ ቦታ የተቀመጡት። የደቡብ ሱዳን መንግስት በይዳ የምናካሄደውን ስራ በአፋጣኝ እንድናበቃ አዞናል። ለስደተኞች ደህንነት በመጀመሪያ ደረጃ ተጠያቂው እርግጥ መንግስት ነው። በዚህም የተነሳ ስደተኞቹ ጸጥታው አስተማማኝ ወደ ሆነበት ቦታ በሚሰፍሩበት ድርጊት ላይ አስፈላጊውን እርዳታ እንድናቀርብላቸው ይፈልጋል። የኢዳ መጠለያ ጣቢያ ከሱዳን 15 ኪሎ ሜትር ርቆ የሚገኝ ሲሆን በሱዳን በህግ በተከለከለውና ከሱዳን ህዝብ ነጻ አውጪ ንቅናቄ ጎን በሱዳን መንግስት አንጻር ለነፃነቱ ከተዋጋው ከደቡብ ሱዳን ህዝብ ነጻ አውጭ ንቅናቄ ኃይላት ጎን በተዋጋው ቡድን ቁጥጥር ስር ይገኛል። ደቡብ ሱዳን በ2011 ዓ ም ነጻነቷን ባገኘችበትና የሀገሯ ድንበር በተሰመረበት ጊዜ የኑባ ተራሮች በሱዳን ክልል ውስጥ ቀርቷል። ከዚያን ጊዜ ወዲህ የሱዳን መንግስት የኑባን አማጽያን ለመደምሰስ በአየር ኃይሉ በቦምብ ማጥቃቱን ቀጥሏል። በዚሁ የመንግስቱ ጦር ኃይል ጥቃት ትምህርት ቤቶችና ሐኪም ቤቶችን የመሳሰሉ በመቶዎች የሚቆጠሩ የሲቪሉ ህዝብ መገልገያዎች ኢላማ ሆነዋል። የዩኤንኤችሲአር ሰራተኛ ፋቱማታ እንደገለጹት ዩኤንኤችሲአር ከያዳ ስደተኞችን በወቅቱ ወደ አርባ ሺህ ስደተኞች ወደሚኖሩበት የአዥወንግ ቶክ መጠለያ ጣቢያ ማዛወር ጀምሯል። እርዳታ የሚፈልጉ አዳዲስ ስደተኞችም በዚሁ ጣቢያ መመዝገብ እንደሚኖርባቸው እና ዩኤንኤችሲአር ስደተኞችን ለማስተናገድ በፓሜር ሌላ ጣቢያ በማሰራት ላይ መሆኑንም ፋቱማታ አክለው አስረድተዋል። በተባበሩት መንግስታት ድርጅት የስደተኞች ጉዳይ ተመልካች መስሪያ ቤት ዘገባ መሰረት በኑባ ተራሮች ውጊያው ከተጀመረ ካለፉት አምስት ዓመታት ወዲህ በብዛት የዩኒቲና የአፐርናይል ግዛቶች ነዋሪዎች የሆኑ ወደ 250 ሺህ የሚጠጉ ሱዳናውያን ወደ ደቡብ ሱዳን ተሰደዋል። 1.7 ሚሊዮን ደቡብ ሱዳናውያን ደግሞ በፕሬዝደንት ሳልቫ ኪር እና በምክትላቸው ሬክ ማችር መካከል በተካሄደው የሁለት ዓመቱ የእርስ በርስ ጦርነት ሰበብ በገዛ ሀገራቸው ተፈናቅለዋል።